በመዳብ ምርቷ የምትታወቀው ወደብ አልባዋ ደቡብ አፍሪካዊት ሀገር ዛምቢያ ለወትሮ አንጻራዊ የተረጋጋ ፖለቲካ ነበራት። ሰሞኑን የተደረገው ፕሬዝዳንታዊ ምርጫዋ ግን ውዝግብ ገጥሞታል። በዛምቢያ ባለፈው ሐሙስ ነሐሴ አምስት ቀን 2008 በተካሄደው ምርጫ አብላጫ ድምፅ አገኙ የተባሉት ኤድጋር ሉንግ በድጋሜ የሀገሪቱ ፕሬዝዳንት ሆነው ተመርጠዋል። በምርጫው 6.5 ሚሊዮን ህዝብ የተሳተፈ ሲሆን የአርበኞች ግንባር የተባለውን የፕሬዝዳንት ኤድጋር ሉንግ ፓርቲን ጨምሮ ዘጠኝ የፖለቲካ ፓርቲዎች ተፎካክረውበታል። የሀገሪቱ የምርጫ ኮሚሽን ሊቀመንበር ኤሳው ችሉ እንዳስታወቁት 50 በመቶ ድምፅ በማግኘታቸው ኤድጋር ሉንግ ፕሬዝዳንት ሲሆኑ፣ ዋናው ተፎካካሪያቸው ሀካይንዴ ሁቺሌማ ደግሞ 47 በመቶ ድምፅ በማግኘት ተሸንፈዋል። ዋነኛው ተፎካካሪያቸው ሀካይንዴ ሁቺሌማ ያገኙት ድምጽ ሆን ተብሎ ተቀንሷል በሚል ክስ አቅርበዋል። ጉዳዩንም ወደ ፍርድ ቤት ለመውሰድ ፊርማ በማሰባሰብ ላይ ናቸው። የትብብር ለሀገር ልማት ፓርቲ አባል ጃክ ኒውምባ ብዙ ተወካዮቻችንን አሰማርተናል፣ ግን ምንም አያዳምጡንም የሀይካንዴ ሁቺሌማ። የምርጫ ድምጽ በዛምቢያ ምርጫ ኮሚሽን ሆን ተብሎ ተቀንሷል። ከጥቂት ደቂቃዎች በፊት የዛምቢያ የምርጫ ኮሚሽን ሀይካንዴ ሂቺሌማ በካያማን ምርጫ ጣቢያ ሰላሳ ሺህ ድምጽ ማግኘታቸውን ገልጿል። ግን በትክክል ያገኙት ከ ሰላሳ ሁለት ሺህ በላይ ድምጽ ነው። ሁለት ሺሁ ሆን ተብሎ ተቀንሷል እናውቃለን። በተለያዩ ቦታዎችም እንደዚሁ የሂችሌማ ድምፆች መቀነሳቸውን ማስረጃለን። there ትብብር ለሀገር ልማት የተባለው ፓርቲያቸው ቅዳሜ ዕለት እንደገለጸው ዋነኛው ተፎካካሪ ሁችሌማ በግልጽ አሸንፈዋል። የተጭበረበረው ድምፅም በ14 ቀናት ውስጥ ሊጣራ ይገባዋል። ሁችሌማ እስካሁን በተደረጉ አምስት ፕሬዝዳንታዊ ምርጫዎች ሽንፈት ገጥሟቸዋል። የፍትህና መከላከያ ሚኒስትር የነበሩት የህግ ባለሙያው የአሁኑ ፕሬዝዳንት ኤድጋር ሉንግ ባለፈው ዓመት ፕሬዝዳንት ማይክል ሳታ ከዚህ ዓለም በሞት በመለየታቸው በተደረገው ምርጫ ወደ መንበረ መንግስቱ የመጡ ናቸው። በአሁኑ ምርጫም የተነሳው ውዝግብ መቋጫ እስኪገኝ ድረስ በዓለ ሲመታቸውና ቃለ መሐላቸው እንደሚዘገይ ፕሬዝዳንቱ ይፋ አድርገዋል። በጎርጎረሳውያኑ በ1964 ነጻነቷን ያገኘችው ዛምቢያ ለ27 ዓመታት የመሯት ኬኔት ካውንዳ የመጀመሪያ ፕሬዝዳንቷ ናቸው።